በቤንሻንጉል ጉምዝ ክልል የሚገኙ አርሶ አደሮች ህገወጥ በሆነ መንገድ መፈናቀላቸውን ለመጀመሪያ ጊዜ የተናገሩት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለድርጊቱ ተጠያቂ በሆኑ የበታች ባለስልጣናት ላይ እርምጃ እንደሚወሰድ አስታወቁ። በየትኛውም የአገሪቱ ክልል የሚገኙ የአመራር አባላት የዜጎችን ህገ መንግስታዊ የመዘዋወርና የመስራት መብት እንዲያከብሩም አስጠንቅቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩ ልኳል። በአንዳንድ ክልሎች የሚገኙ አርሶ አደር ዜጎች የአካባቢው ተወላጆች ባለመሆናቸው ምክንያት እንደሚፈናቀሉ መረጃዎች መሰራጨት ከጀመሩ ቆይተዋል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ቤንች ማጅ ዞን ጉራ ፈርዳ ወረዳ የተፈናቀሉ የአማራ ክልል ተወላጅ አርሶ አደሮች ጉዳይ የተለያየ ተቃውሞ ቀርቦበታል። በቅርቡ ደግሞ በቤንሻንጉል ጉሙስ ክልል መተከል ዞን ቡለን ወረዳ የአማራ ክልል ተወላጅ የሆኑ አርሶ አደሮች ተፈናቅለዋል። በተለይ ስለዚህ ስለ ቤንሻንጉሉ ጉዳይ የፌዴራሉ መንግስት እስካሁን በይፋ የሰጠው አስተያየት አልነበረም። እናም የመንግስታቸውን የ የስምንት ወር አፈጻጸም ሪፖርት ለማቅረብ ዛሬ በፓርላማው የተገኙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሰጡት አስተያየት በጉዳዩ ላይ የመጀመሪያው ነው። ጠቅላይ ሚኒስትሩ በዚሁ የፓርላማ ማብራሪያቸው አርሶ አደር ዜጎች ህገወጥ በሆነ መንገድ መፈናቀላቸውን አረጋግጠዋል። በቅርቡ ከቤኒሻንጉል የተፈናቀሉ የአማራ ክልል ወይም የማህረ ብሔር ተወላጆች በተመለከተ እዚህ አካባቢ ላይ የማፈናቀሉ ስራ አሁን በምርመራ የተረጋገጠው የአማራ ብሔር ማፈናቀል ብቻ አይደለም። ሁለተኛ የሚመጣው የኦሮሞ ብሔር ነበር። እዚህ አካባቢ የጸረ ሕዝብ አመለካከት ያላቸው አመራሮች በመኖራቸው ምክንያት የተፈጠረ ችግር ነው። ስለዚህ አማራም፣ ኦሮሞም ሌላውም የኢትዮጵያ ብሔር ብሔረሰብ በየትኛውም አካባቢ ተዘዋውሮ የመስራት ህገ መንግስታዊ መብቱ የተከበረ ነው። ይሄንን መብት ለመጣስ የሚፈልግ ማንኛውም አመራር ውስጥ ይኑር፣ ከአመራር ውጭ ይኑር በህጉ መሰረት የሚጠየቅ ነው የሚሆነው። አሁን እየተደረገ ያለው ይሄ የተፈናቀለው ህዝብ እንዲመለስ ተደርጓል። የዛሬውን አስተያየት ለየት የሚያደርገው የቤንሻንጉሉ መፈናቀል ከተጀመረ በኋላ ለመጀመሪያ ጊዜ የተሰጠ መሆኑ ብቻ አይደለም። የመፈናቀል መረጃዎች መሰራጨት ከጀመሩ ካለፈው አንድ ዓመት ወዲህ ከሀገሪቱ መሪ በይፋ የተሰጠ ጠንካራና ማስጠንቀቂያ ያዘለ አስተያየት በመሆኑም ቀዳሚው ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚሁ ገለጻቸው ኪራይ ሰብሳቢ ሲሉ በገለጿቸው በእነዚሁ ባለስልጣናት ላይ አስፈላጊው እርምጃ እንደሚወሰድም ጠቅሰዋል። እነዚህ አፈናቃይ ተብዬዎቹ በሌብነት የተጨማለቁ ሰዎች ናቸው። እዛ አካባቢ መሬት በመቸርቸር በሌብነት የተጨማለቁ ሰዎች ናቸው። ከእነሱ ጋር ተስማምቶ መሬት ገዝቶ የሚኖር አማራው ማይነካ፣ ኦሮሞ ማይነካ። ስለዚህ አሁን ጉዳዩ አማራ መሆን ወይም ኦሮሞ መሆን ሳይሆን የኪራይ ሰብሳቢነት ግንኙነት ነው ስለዚህም ይሄን የክራይ ሰብሳቢነት ግንኙነት በህዝቦች ላይ በየትኛውም ብሔር ላይ በሚያደርጉት እንቅስቃሴ ወይም የማፈናቀል ተግባር ህገወጥ ተግባር ከመሆኑ ጋር ተያይዘው አስፈላጊው እርምጃ እንዲወሰድ አሁን ምርመራው ተጠናቆ ወደሚፈለገው ደረጃ የሚሄዱ ነው የሚሆኑት። አቶ ኃይለማርያም አያይዘውም በየትኛውም የኢትዮጵያ ክልል የሚገኙ የአመራር አካላት ተመሳሳይ ድርጊት እንዳይፈጽሙ አሳስበዋል። ይሄ መልእክት ለሁሉም በሁሉም ክልሎች ላሉት ነው የሚያገለግለው። ስለዚህ ማንኛውም የአመራር አካል በሕገ መንግስቱ የተቀመጠው የህዝቦችን የመዘዋወር የመስራት መብት የማስከበር የማክበር ግዴታ አለበት። ከዚህ ውጭ የሚደረግ ተግባር በሙሉ አጥፊ፣ ጸረ ህገ መንግስት፣ ጸረ ህዝብ ተግባር ነው። ስለዚህ መንግስት ይሄን በቸልታ የሚመለከተው አይደለም። አስፈላጊውን እርምጃ በተከታታይ የሚወስድ ይሆናል ማለት ነው። ከፓርላማው አባላት ለቀረቡ ልዩ ልዩ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር ኃይለማርያም በተለይ በኢኮኖሚያዊ ጉዳዮች ላይ ሰፋ ያለ ማብራሪያ ሰጥተዋል። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ